The Voice of America. ክሳቸው ከተቋረጠላቸው 114 ሰዎች መካከል ዛሬ ሁለቱ የዋልድባ ገዳም መነኮሳት ከእስር መፈታታቸው ታውቋል። ትናንት ከቀትር በኋላ 14 ሰዎች መፈታታቸውንም ምንጮች ተናግረዋል። መለስካቸዋማ ዝርዝሩን ይዟል። ከትናንት በስቲያ የፌዴራሉ ጠቅላይ አቃቤ ሕግ የአንድ መቶ አስራ አራት ተከሳሾችን ክስ ማቋረጡን ካስታወቀ በኋላ ቁጥራቸው በውል ያልታወቁ ሰዎች መፈታታቸው ታውቋል። ዛሬ ጠዋት ከተፈቱት መካከል አቃቤ ሕግ በሽብር ወንጀል ክስ መስርቶባቸው የነበሩትና ከዋልድባ ገዳም የመጡት አባ ገብረ ኢየሱስ ኪዳደ ማርያምና አባ ወልደ ስላሴ ወልደ ሃይማኖት ይገኙበታል። እንዲሁም በዚሁ መዝገብ አብረዋቸው ክስ የተመሠረተባቸው አቶ ነጋ ዘላለም መፈታታቸው ታውቋል። የአቶ ነጋ ዝር ዓለም ጠበቃ አቶ አለልኝ ምሕረቱ ለቪኦኤ እንደገለጹት መነኮሳቱ በአሁኑ ጊዜ ከዘመዶቻቸው ጋር ሆነው በስልክ አናግረዋቸዋል። በሌላ በኩል ደግሞ አባቴ አራሮ ቱሳ ከመደወላቡ ዩኒቨርሲቲ ተይዘው የነበሩ ፍራውል እና ጂግሰ አብዲሳ የተባሉ ሰዎች ትናንት በአስር ሰዓት ገደማ መፈታታቸውን ጠበቃቸው አቶ ወንድሙ ይብሳ ተናግረዋል። አቶ ወንድሙ ይብሳ እንዳሉት እሳቸው በትክክል የማያውቋቸው ተጨማሪ 11 ሰዎችም ከእነዚሁ ሰዎች ጋር መፈታታቸውን ተናግረዋል። አቃቢ ሕግ እሳቸው እንዲቋረጡ ወስኛለሁ ካለው 114 ሰዎች መካከል ስንቱ እስከ ዛሬ ባለው ቀን እንደተፈቱ በውል የሚታወቅ የለም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ